የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር አለሙ መግራ የጋራ ምክክሩን አስመልክቶ በሰጡት መረጃ የምስራቅ ተጎራባች ክልሎች የጸጥታ ኮማንድ ፖስት በያዝነው ወር የሚካሄዱ በዓላት ምርጫና የመንግስት ምስረታ ኩነቶች ሰላማዊ እንዲሆኑ በጋራ ለመስራት አቅደው እየተንቀሳቀሱ መሆኑን ተናግረዋል። እንግዲህ በምስራቅ ኢትዮጵያ ከጸጥታ ኃይሎች ኮማንድ ፖስት አንዱ አሁን መሰረት አድርጎ የተወያየበት ይሄ የሚቀጥለው ወር ትላልቅ ስራዎች የሚሰሩባቸው ናቸው። መስከረም 17 የመስቀል በዓል አለ። ቀጥሎ ደግሞ የእሬቻ በዓል ሌላ ቦታ ቢከበርም ከምስራቅ አካባቢ ከድሬዳዋም ከምስራቅ አድርጌም ከምዕራብ አድርጌም የሚሄዱ ሰዎች አሉ። ስለዚህ ይሄ በዓላቶች ያለምንም የጸጥታ ችግር እንዲከናወን ይሄ አጎራባች የጸጥታ ኃይል በቅብብሎሽ አንደኛ በተናጠል በየራሱ የሚሰራቸው ስራ ሁለተኛ ደግሞ በጋራ የሚሰራቸው ስራዎች ስላሉ ያንን የማስቻል ስራ አንድ የተቀመጠ እቅድ ነው። ኮሚሽነሩ በሶማሌና ሀረሪ ክልሎች ከሁለት ሳምንታት በኋላ የሚካሄዱ ምርጫዎችን ሊያውቁ ይችላሉ ከተባሉ አካላት መንግስት ሽብርተኛ ብሎ የፈረጀው ህወሀትና የእሱ ተላላኪ ጸረ ሰላም አካላትን በመጥቀስ ለመከላከልና ማንኛውንም ህገወጥ ዝውውር ለመቆጣጠር የሚያስችል እቅድ ተቀምጦ በጋራ እንደሚሰራ አስረድተዋል። በዚህ ወር ውስጥ የሚደረግ ምርጫ አለ። ይሄ ምርጫ ያለምንም ችግር እንዲከናወን ለምርጫው ተግዳሮት ይሆናሉ ብለን ያሰብናቸው የጸጥታ ችግሮችን በማውጣት አንደኛው የጸጥታ ችግር ሁሌ ሊያውቅ የሚችል ወያኔ ጁንታው ስለሆነ ለሱ ደግሞ በዚያ አካባቢ ተላላኪ አድርጎ የሚያስቀምጣቸው የጸረ ሰላም ሀይሎች አሉ። የኦነግ ሸኔ እና አልሸባብን በተመለከተ እዚ አካባቢ ትብረት ሰጥቶ መስራት ስላለበት በተለይ በድንበሮች አካባቢ በሁለት ክልሎችና ከተማና ክልሎች አዋሳኝ በሆኑ አካባቢ አንዱ ጋ አንዱ ጋ እየገባ የብሄር ግጭትን የጎሳ ግጭትን እንደገና ደግሞ እሱም አንዱ ጋ ገብቶ አንዱን ሳያደርግ ይህን እንዳይሆን ወረዳ ከወረዳ ብቻ ሳይሆን ቀበሌዎችን ከቀበሌዎች በማስተሳሰር የጋራ ጥበቃ እንዲያደርጉና ህገወጥ ዝውውሮች የሰው፣ የገንዘብ፣ የመሳሪያ ዝውውሮች በዚህ አካባቢ እንዳይሆኑ ምርጫው ላይ የራሳቸውን ተጽዕኖ እንዳያሳድሩ የሚሰሩ ስራዎች የተቀመጡበት እቅድ ነው። ኮሚሽነሩ በቀጣይ የጋራ ጸጥታ ኮማንድ ፖስቱ ከምርጫው ጸጥታ ጋር በተያያዘ የተቀመጡ እቅዶችን አፈጻጸም ይገመግማል፣ ቀጣይ አቅጣጫም ያስቀምጣል ብለዋል። ቀጣይ ከ15 ቀን በኋላ ይኸው የምስራቅ አጎራባች ክልል ደግሞ ወደ ጅጅጋ ሄዶ በ15 ቀን ውስጥ ያስቀመጥናቸው እቅዶች፣ የተሰሩ ስራዎች፣ የተሳሰሩ ቀበሌዎች በእነኛ ቀበሌዎች መካከል በአጎራባች ክልሎች ቀበሌዎች መካከል የነበሩ የጸረ ሰላም ኃይሎች ካሉ የተጠኑ ኦፕሬሽን የተወሰደባቸው በአግባቡ በሪፖርት የሚቀርቡና ቀጣይ የምርጫ ስራዎች ደግሞ በእቅዱ መሰረት ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫ ተብለው ተለይተው የሚሰሩ ስራዎች ነው የሚሆኑት ማለት ነው። ይሄ የጋራ እውቅና ኖሮት በጋራ ግልፀኝነት የሚከናወን ነው የሚሆነው ማለት ነው። በሀገሪቱ የተለያዩ ኩነቶች በሚከናወኑበት በያዝነው ወር የተለየ የጸጥታ ጥበቃ ያስፈልጋል ያሉት ኮሚሽነር አለሙ በተለይ የመንግስት ምስረታውን ሊፈታተኑ የሚሞክሩ አካላትን እንቅስቃሴ ለመከላከል በአጎራባሽ ክልሎቹ የጸጥታ ኮማንድ ፖስት ዝግጅት መደረጉን ጠቁመዋል። ሌላኛው እንግዲህ ይሄ ወር መንግስት የሚመሰረትበት ወር ነው። ስለዚህ ሶስቱን ነገሮች የበዓላትን፣ የምርጫውን፣ መንግስት የሚመሰረትበት ወር ስለሆነ ይህ ከፍተኛ የሆነ የጸጥታ ስራ የሚሰራበት ጊዜ ነው። ምክንያቱም ጠላት ኢትዮጵያ መንግስት መስርታ አሻንጉሊት ያልሆነ መንግስት ኢትዮጵያ ሕዝብ የመረጠው መንግስት በድምፁ ያጸደቀው መንግስት የራሴ የሚለው መንግስት እንዳይመሰረት ጠላት ስለሚፈልግ ያንን ለማድረግ ጸጥታውን ለማወቅ የመጣ ማናቸውም ኃይሎች ቢኖሩ እዚህ አካባቢ ያለ የጸጥታ ኃይል በተናጠል በራሱ ተልዕኮ በጋራ ደግሞ አገራዊ ተልዕኮ ይዞ መስራት እንዲችል ይህ የምስራቅ ኮማንድ ጸጥታ ኮማንድ ፖስት የሚያስቀምጥበት ሁኔታ ነው ያለው። የሶማሌ ሐረሪና አፋር ክልሎችን ጨምሮ ድሬዳዋ አስተዳደር እንዲሁም የምስራቅ ሐረርጌ ዞንን የሚያካትተው የምስራቅ አጎራባች ጸጥታ ኮማንድ ፖስት የአካባቢውን ሰላም ለማረጋገጥ የሚያግዙ ውጤቶች እያመጣ ነው ተብሏል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።